የትግራይ ተወላጆች ተለይተው ይታሰራሉ። የገቡበት የማይታወቅና የንግድ ቤታቸው የተዘጋም አሉ ይላል ሂዩማን ራይትስ ዎች በዛሬው ዕለት ባወጣው ሪፖርት። ሪፖርቱ አክሎም የኢትዮጵያ ባለስልጣናት ካለፈው ሰኔ ወር መገባደጃ አንስቶ አዲስ አበባ ላይ በዘፈቀደ ታስረዋል ያላቸውን የትግራይ ተወላጆች ያሉበትን እንዲያሳውቁ፣ ለተከሰሱባቸው ወንጀሎች ተጨባጭ ማስረጃ ያልተገኘባቸውም እንዲለቀቁና አድሎ ያለበት ያለው አያያዝም እንዲቆም ሲል ጠይቋል። ሁማን ራይትስ ዋች ናይሮቢ በሚገኘው የድርጅቱ የአፍሪካ ቀንድ ቅርንጫፍ ጽህፈት ቤት አማካኝነት ይፋ ባደረገው በዚህ ሪፖርት በሰሜን ኢትዮጵያ በትግራይ ክልል ለስምንት ወራት ያህል የተካሄደውን ውጊያ ተከትሎ ሰኔ 21 2013 ዓ.ም የመንግስት ኃይሎች አካባቢውን ለቀው ሲወጡ የትግራይ ኃይሎች በምትኩ መቀሌ መልሰው መቆጣጠራቸውን በመግለጽ ይንደረድራል። ከዚያም ፈጥነው ወደ አጎራባጭ አፋር እና አማራ ክልሎች በመግፋት መጠነ ሰፊ መፈናቀል አስከተለ ይላል። ከዚያ ጊዜ አንስቶም አዲስ አበባ ላይ በትግራይ ተወላጆች ላይ በመንግስት የጸጥታ ኃይሎች የሚፈጸሙ ብርቱ የሰብአዊ መብት ጥሰቶች ተባብሰው ቀጥለዋል ሲል ይከሳል። የኢትዮጵያ የጸጥታ ኃይሎች ባለፉት ጥቂት ሳምንታት ውስጥ አዲስ አበባ ላይ የትግራይ ተወላጆችን በዘፈቀደ አስረዋል፣ የገቡበት እንዳይታወቅ አድርገዋል ያሉትን የድርጅቱን የአፍሪካ ፕሮግራም ዲሬክተር ላቲሻ ባደርን ጠቅሶ ሂውማን ራይትስ ዋች በዛሬው ዘገባው መንግስት በትግራይ ተወላጆች ላይ ተገቢ ያልሆነ ጥርጣሬ ያጠላውንና በማንነታቸው ተለይተው ኢላማ የሚደረጉበትን አሰራር በአስቸኳይ ማቆም በስር ላይ የሚገኙት በሙሉም ያሉበትን ማሳወቅና እንዲሁም የእርምጃው ሰለባ የሆኑ ግለሰቦች መብት እንዲከበር ማድረግ አለበት ማለታቸውን ዘግቧል። ባለፈው የሐምሌ ወርና በያዝነው የነሐሴ ወር ቀደም ሲል ታስረው ከተለቀቁና አሁንም እስር ላይ የሚገኙ ሌሎችን ጨምሮ ከስምንት የትግራይ ተወላጆች ጋር በስልክ ቃለ ምልልስ ማድረጉን ሂማን ራይትስ ዋች በሪፖርቱ ዘግቧል። አራት የንግድ ድርጅት ባለቤት የሆኑ የትግራይ ተወላጆችን 25 የታሳሪዎቹ ዘመዶች ምስክሮችና ጠበቆቻቸውን ማነጋገሩንም ገልጧል። ጉዳዩን የሚመለከቱ የፍርድ ቤትና የፖሊስ ሰነዶችንና ፎቶግራፎችንም ምርምር ያለው ያለው የሁማን ራይትስ ዋች ዘገባ ባለፈው ነሐሴ አምስት ሁለት ሺ አስራ ሶስት ዓመተ ምሕረት ድርጊቱ የደረሰበትን ምርመራ የሚገልጽና ተጨማሪ መረጃዎችንም የሚጠይቅ የኢሜይል መልእክት ለጠቅላይ አቃቤ ጌዲዮን ጢሞቴዎስ መላኩን ነገር ግን እስካሁን ምላሽ አለማግኘቱን አመልክተዋል። በሐምሌ ወር አጋማሽ የአዲስ አበባ ፖሊስ ኮሚሽነር ጌቱ አርጋው ከሦስት መቶ በላይ የትግራይ ተወላጆች የኢትዮጵያ ፓርላማ ባለፈው የግንቦት ወር በአሸባሪነት ለፈረጀው ለትግራይ የቀድሞ ገዢ ፓርቲ ህዝባዊ ወያኔ ሀርነት ትግራይ ህወሓት ድጋፍ አድርገዋል በሚል ተጠርጥረው ምርመራ እየተደረገባቸው ነው ሲሉ ለመገናኛ ብዙሀን መግለጻቸውን ያስታወሰው የሁማን ራይትስ ዋች ሪፖርት፣ ጠቅላይ አቃቢ ህጉ በበኩላቸው ለመገናኛ ብዙሀን በሰጡት አስተያየት ተራ ዜጎች ለጉዳት እንደማይጋለጡ ቢናገሩም ሰዎች በምርመራው እንዳረጋገጠው ግን አብዛኞቹ ታሳሪዎች ለእስር የተዳረጉት በማንነታቸው ላይ በተነጣጠረ እርምጃ ነው ሲል ወቅሷል። የጸጥታ ኃይሎች በመንገድ፣ በካፌዎችና እንዲሁም በሌሎች የሕዝብ መሰብሰቢያ ቦታዎች እንደሚያስቆሟቸው፣ መኖሪያ ቤቶቻቸውና የስራ ቦታቸው ያለ ፍርድ ቤት ማዝዣ እንደሚፈተሽ ምስክሮች ነግረውኛል ሲል፣ የፀጥታ ኃይሎች ግለሰቦችን ይዘው ወደ ፖሊስ ጣቢያ ወይም ወደ ሌሎች ማቆያ ቦታዎች ከመውሰዳቸው አስቀድሞ የመታወቂያ ካርድ በመጠየቅ የሰዎችን ማንነት እንደሚያረጋግጡ አመልክቷል። ሁማን ራይትስ ዋች በርካታ ዝርዝሮችን ባካተተበት በዚህ ዘገባው አውሎ ሚዲያና ኢትዮ ፎረም የተባሉ የዩቲዩብ ሚዲያ ፎረሞችን ሰራተኞች፣ ማህበራዊ አንቂዎችን እና አንድ የእርዳታ ድርጅት ሰራተኛ እስር፣ እንዲሁም የትላልቅና የትናንሽ ንግድ ቤቶች መዘጋትን ጨምሮ ተፈጽመዋል ያላቸውን የመብት ጥሰቶች፣ ታሳሪዎቹን ራሳቸውን እስር ላይ ከሚገኙበት በድብቅ ስልክ ማነጋገሩን፣ እንዲሁም የታሳሪዎቹን ዘመዶች በማነጋገር በሪፖርቱ ያካተተውን መረጃ ማጠናቀሩን ገልጠዋል። ይህ በእንዲህ እንዳለ በትግራይ ክልል ከጊዜያዊ አስተዳደሩ ጋር ሰርታችኋል በሚል በህወሓት ኃይሎች ተገድለዋል የሚባሉትን የትግራይ ተወላጆች አስመልክቶ ግን ሪፖርቱ ያለው የለም። አድማጮች፣ በሪፖርቱ ላይ ተጨማሪ ማብራሪያ ለማግኘት የድርጅቱን የአፍሪካ ፕሮግራም ኃላፊዎች እና የሪፖርቱን አጠናቃሪዎች በስልክ ለማግኘት ያደረግነው ጥረት አልተሳካም። በሪፖርቱ የቀረበውን ክስ አስመልክቶ በኢትዮጵያ መንግስት በኩል የሚሰጠውን ምላሽ እንዳገኘን የምናቀር መሆናችንንም ከወዲሁ ለመግለጽ እንወዳለን።